የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ሰላም እንደምናመሻችሁ የጋቢና ቪኦኤ አድማጮቻችን። የዛሬ ዓርብ ሐምሌ 22 2011 ዓ.ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ጀምረናል። የወጣት አፍሪቃውያን መሪዎች ተነሳሽነት መርሃ ግብር ያሊ የዘንድሮ ተሳታፊዎች ላይ ትኩረት ያደረገ ዝግጅት ይዘናል። የወሎ እናቶች ምርቃት፣ በአረንጓዴ አሻራ ፕሮግራም ላይ የሚገኙ ኢትዮጵያውያንና ኤርትራውያን ስደተኞችን የጎበኙ ጠበቃ የምሽቱ እንግዳችን ናቸው። ምንም አይነት እርዳታ የሌለበትን አይነት ሁኔታ እንደተቀመጡ ነው ያገኘኋቸው። ዝግጅታችንን ለማድመጥ አብራችሁን እስከ ምሽቱ ከዘለቃችሁ የሙዚቃ ምርጫ አለን። ፕሮግራሙን በመምራት ኔጽዮን ግርማና ኤደን ገረመው አብረናችሁ እንቆያለን። በቅድሚያ የኢትዮጵያን ወቅታዊ ሁኔታ ያካተቱና ከዓለም ዙሪያ ያሰባሰብናቸውን አጫጭር ዜናዎች እናሰማችሁ። ከዜናዎቹ ጋር ኤደን ገረመው ተመልሻለሁ። አረንጓዴ አሻራ ሁለት መቶ ሚሊዮን ችግኝ በአንድ ቀን በሚል በጠቅላይ ሚኒስትር አብይ አህመድ ጥሪ መሰረት ዛሬ በተለያዩ የአገሪቱ ክፍሎች የችግኝ መትከል መርሃ ግብር ሲካሄድ ውሏል። በዚህ መሰረትም ኢትዮጵያውያን የዓለም ሪከርድን ሰብረዋል። ጠቅላይ ሚኒስትር አብይ አህመድ በአርባ ምንጭና በወላይቱ አስወዶ፣ ሌሎች የአገሪቱ ባለስልጣናት ደግሞ በተለያዩ የአገሪቱ ክልሎች ከህዝብ ካ ሲተክሉ ውሏል። በአዲስ አበባ ችግኝ በመትከል የተሳተፉት ወይዘሮ ገነት ጊዜ የችግኝ ተከላ ትርጉም ከፍ ያለ ነው ብለዋል። ችግኝ መትከል መልእክት አለሁ። ችግኝ መትከል ማለት ሰላም ማለት ነው፣ ፍቅር ማለት ነው፣ አንድነት ማለት ነው፣ አለመከፋፈል ማለት ነው፣ ብሔርትነት ቅር ማለት ነው። ተከል ነው ማለት ለትውልድ አተላለፍን ማለት ነው። ትውልድ ተላለፈልን ማለት በቃ እኔ ነገ አልፋለሁ፣ አሻራ አስቀመጥኩኝ። ለትውልዴ ቅርብ ነኝ፣ ደግሞ መጥቼ ባየው ደግሞ ደስተኛ ነኝ። ለምን እዚህ ጋር ስተክል፣ ለዘሬ፣ ለዘር ማንዘሬ፣ ለትውልዴ፣ ለአገሬ፣ ለሰፈሬ ብዬ ነው። እውነቴ ነው። ዘገባው የእስክንድር ፍሬው ነው። ዛሬ ሱዳን ውስጥ የጸጥታ ኃይሎች የተቃውሞ ሰልፎችን ለመበተን ጥይት ተኩሰው አምስት ሰዎችን መግደላቸውን የተቃውሞ ሰልፍ አስተባባሪዎቹ ገለጹ። የሱዳን ዶክተሮች ማዕከላዊ ኮሚቴ እንዳለው አል ኦቤድ ውስጥ አል አልሞ ተኳሾች ተማሪዎች ላይ ያነጣጥረው በመተኮስ አምስቱን ገድለው ብዙዎችን አቁስለዋል ብለዋል። ከሐኪሞቹ አንዱ የሆኑት ዶክተር ሙስጠፋ መሀመድ ለአሶሽየትድ ፕሬስ በሰጡት ቃል ከሞቱት መካከል አራቱ ተማሪዎች መሆናቸውን የገለጹት ሰልፉን ያደራጁት በክፍለ ሀገሩ ያለውን የሕዝባዊ አገልግሎት እጥረትና አካባቢው በከባድ ወታደራዊ ኃይል መዳፍ መያዙን ለመቃወም ነው። ግድያው የተፈጸመው የተቃውሞ መሪዎቹና በአሁኑ ወቅት ስልጣን ላይ ያለው ወታደራዊ ሸንጎ ድርድራቸውን ሊቀጥሉ አንድ ቀን ቀራቸው መሆኑ ነው። ጄኔራሎቹና የተቃዋሚ መሪዎቹ ሱዳንን ሙሉ በሙሉ ወደ ሲቪላዊ አስተዳደር የሚያሸጋግር የስልጣን ክፍፍል ስምምነት ላይ መድረሳቸው ይታወሳል። ሰሜናዊ ምስራቅ ናይጄሪያ ውስጥ በተካሄደው የቀብር ስነ ስርዓት ቦኮ ሃራም ነውጠኞች ቢያንስ ስልሳ አምስት ሰዎች እንደገደሉ የአካባቢው ባለስልጣናት አስታወቁ። ይህም ቀደም ሲል በተካሄደው ግድያ የሞቱትን ሀያ ሶስት ሰዎች ቁጥር ከፍ የሚያደርግ መሆኑ ነው። ከኢዛቤላ ኮኮል የደረሰን አጠር ያለ ዘገባ እንደዚህ አዲስ አበባ ያቀርበዋል። ለዋና ከተማዋ ማይድጉሪ ቅርብ በሆነች አንዲት መንደር በተካሄደ ግድያ በርካታ አስከሬን ነው የተገኘው። የአካባቢው መንግሥታዊ ባለሥልጣን ሙሐመድ ቡላማ ባለሥልጣኑ ቡላማ እንደገለጡት ጥቃቱ በ11 የቦኮ ሐራም አማጺያን ላይ ከሁለት ሳምንታት በፊት ለተወሰደው እርምጃ አጻፋ ሳይሆን አይቀርም። የቦኮ ሐራም አማጺያን ከ30 ሺህ በላይ ሕዝብ የገደሉበትን ከቤት ንብረታቸው ያፈናቀሉበትንና በዓለማችን ከፍተኛ ሰቆቃ የተፈጸመበትን አስረኛ ዓመት ናይጄሪያውያን ባለፈው ሳምንት ማክበራቸው ይታወሳል። በጅምላ ግድያ የታወቀው ቦኮ ሐራም ወጣት ወንዶችና ሴቶችንም ለአጥፍቶ ጠፊ ጥቃት፣ እንዲሁም ለሕገ ወጥ የሰዎች መናገድ እንደሚያዘጋጃቸው ይታወቃል። አክራሪ እስልምናን የሚሰብከውና ለዚያ ዓላማ የሚሰራው ይህ ነውጠኛ ቡድን ወጣቶችን ከምዕራቡ ዓለም የትምህርት ዘይቤ በማግለል በራሱ ርዕዮት እያዘጋጀ ወደ ሽብር ተግባር ይመራቸዋል። ይህ ነውጠኛ ቡድን መመታቱን ፕሬዚዳንቱ ሙሐመዱ ቡሃሪ ይፋ ቢያደርጉም በአገሪቱ የሚካሄደው አፈናና ግድያ ግን ጋብ እንዳላለ ነው የሚነገረው። የሆንግ ኮንግ ሕዝብ ሁከት እንዲቃወም እና የቻይና መንግስት ባለስልጣን ዛሬ ያሳሰቡ፣ አንዳንድ ምዕራብያን ፖለቲከኞች ሁከት ይቀሰቅሳሉ ሲሉም ባለስልጣኑ ወንጅለዋል። አድማጮች፣ ለዛሬ ያዝናቸው ዜናዎች እዚህ ላይ አትፈጽመናል። ከቀሪ ጋቢና ቪኦኤ ፕሮግራሞች ጋር አብራችሁን ቆዩ የጋቢና ጉዟችን ይቀጥላል። ጽዮን ግርማና ኤደን ገረመው አብረን ካድማስ ስንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር። ቀደም ሲል በመግቢያችን ላይ ወደ አስተዋወቅናችሁ ዘገባ ነው የምናልፈው። ቁጥራቸው ሰባት መቶ የሚሆኑ ከሰሃራ በታች የሚገኙ የአፍሪካ ሀገራት የመጡ ወጣቶች በአሜሪካ ኮሌጆችና ዩኒቨርሲቲዎች ላለፉት ስድስት ሳምንታት ታድመዋል። የወጣት አፍሪካውያን መሪዎች ተነሳሽነት መርሃ ግብር ያሊ ተሳታፊ የሆኑ እነኚህ ወጣቶች የስራ አመራርን የመሰሉ ክህለቶቻቸውን እንዲያዳብሩ የሚያደርጉ እድሎችም ተመቻችቶላቸዋል። ሀብታሙ ስዩም ለዚህ መርሃ ግብር ከኢትዮጵያ ተመርጠው ከመጡ ወጣቶች ጋር አጭር ቆይታ አድርጓል። የማንዴላ ዋሽንግተን ጉድኝት መርሃ ግብር የዛሬ አምስት ዓመት የተጀምረው በእንግሊዝኛው ምሕፃር ያሊ እየተባለ የሚጠራው የወጣት አፍሪቃውያን መሪዎች ተነሳሽነት መርሃ ግብር ዋነኛ ዘርፍ ነው። መርሃ ግብሩ ወጣቶች የቀለም ትምህርት የአመራር ብቃት ስልጠናዎችና የእርስ በርስ ትስስር እድሎችን እንዲያገኙ በማገዝ ለቁም ነገር እንዲበቁ ለመርዳት የታሰበ ነው። በያዝነው ዓመት መርሃ ግብሩ ከሰሃራ በስተ ደቡብ ካሉ ሀገሮች የተጋበዙ 700 ወጣቶች በዩናይትድ ስቴትስ ከፍተኛ የትምህርትና የምርምር ተቋማት ውስጥ ተገኝተው ክህሎቶቻቸውን እንዲያዳብሩ ረድቷል። ኢትዮጵያ ውስጥ ያደረጉት ለህብረተሰብ የሚበጅ ሥራ ታይቶ የማንዴላ ዋሽንግተን ጉድኝት መርሃ ግብርን እንዲካፈሉ የተመረጡ ወጣቶች ይገኙበታል። ከእነዚህ መካከል ዶክተር ቃልኪዳን አሰበ አንዷ ናት። በኢትዮጵያ ጠቅላላ ሐኪም ሆኜ ነው የምሰራው። ከዛ በፊት ባለፈው አንድ ዓመት ውስጥ የፕሮግራም አዘጋጅና አቅራቢ ሆኜ በጤና ላይ አተኩሮ በሚሰራ አፍሪ ሄልስ በሚባል ቴሌቪዥን ላይ ይሰራል። በሱም በቴሌቪዥን ጣቢያችን እንደዚህ አሁን በኢትዮጵያ ውስጥ እያደጉ የመጡሉ ተላላፊ ያልሆኑ ተላላፊ የሆኑ በሽታዎች፣ እንደዚህ አይነት እውቀቶችን ለማህበረሰብ በማስተላለፍ ሰው ቅድመ ጥንቃቄን እንዴት ማድረግ ይችላል የሚለውን ነገር እያስተማር ነው የምንገኘው ማለት ነው። የተለያዩ ፕሮግራሞች ውስጡ ያቀፈ ነው አሁን እኔ የምሰራው እዛ ነው። እንደዚህ ያለው መድረክ ምን አይነት እድሎችን ፈጠረልሽ? ምን አይነት ግንኙነት እንድትፈጥር እያገዘሽ ነው? አሁን እዚህ በአጠቃላይ የቆየ ነው ለስድስት ሳምንት ያህል ነው እኛ የምንማርበት ትምህርት ላይ የህብረተሰብ አመራር ወይም ሊደርሽፕን ፓብሊክ ማኔጅመንት የሚባል ነው። ከመጣንበት ጊዜ ጀምሮ ከመጀመሪያው ሳምንት እስከ ስድስተኛው ሳምንት ድረስ እያንዳንዱ በየሳምንቱ የተለያየ እውቀት አስጨባጭ ነገር ይነግሩናል። እና ወጣቶች እንዴት ነው በአመራር ላይ ምን አይነት ለውጥን ማምጣት ይችላሉ እየሰሩ ባለ አሁን እየሰሩ ባሉት ስራ ውስጥ ማንኛውንም አይነት ስራ ሊሆን ይችላል። የህክምና ባለሙያ ልትሆን ትችላለ፣ ነጋዴ ልትሆን ትችላለ፣ ጋዜጠኛ፣ ብዙ አይነት ሰዎችም ይመጧሉ። እነዚህ ወጣቶች ባላቸው ሙያ የአመራር ስልታቸውን አሻሽለው እንዴት የተሻለ ሀገር ሊፈጥሩ ይችላሉ ነው የሚለው። እኛም ከኢትዮጵያ የመጣ ነው እንደ ሰው በሀገራችን ላይ አመራርና ህብረተሰብ ጋር እንዴት ነው ልትሰራ የምችለው? አንተን ደግሞ እንደ ሰውም ፕሮፌሽናሊም ፐርሰናሊም እንዴት የተሻለ ሰው ልትሆን ትችላለ የሚለውን እጅግ በጣም ብዙ አስተማሪ የሆነ ነገሮች አሳይተውናል። በሞያሌ ከተማ በሐኪምነት የሚያገለግለው ዶክተር አየኖ ጋዬ የወጣት አፍሪቃዊ መሪዎች የተነሳሽነት መርሃ ግብርን እንዲካፈሉ ከኢትዮጵያ ከተመረጡት መካከል ሌላኛው ነው። በሚሰራባቸው ኤሪያዎች ላይ እዚህ የተሰሩ ያሉ ስራዎች በጣም አነሳስተውኛል። ኤች አይቪ ላይ እዚህ ሀገር ያለው ኬር ሜዲኬሽኑ ሲስተሙ እና ኤች አይቪን ጭራሽ ለመፈወስ የሚደረጉ ጥረቶች እነሱ እነሱ ነገሮች በጣም ኢንስፓየርድ አድርገውኛል። ከዛ በተጨማሪ የትምህርቱ የሊደርሺፕ ኮርስ ነው የሲቪክ ኢንጌጅመንት ላይ ነው ትሬኒንጉን እየወሰድ ያለሁት እና እሱ ነገር ቀለል አድርገን ብዙ ጊዜ የምናያቸውን የሊደርሺፕ ኳሊቲዎች በደንብ አርጌ እንዲመለከታቸው ረድቶኛል። የኪን ህንፃ ባለሙያ ሂዋን ጎይቶም የኢትዮጵያ ቅርሶች ተጠብቀው ለዘመናት እንዲሻገሩ ከሚተጋ ተቋም ጋር ስትሰራ ሰንብታለች። ሄሪቴጅ ዋች አሶሲሽን የሚባል የእርዳታ ድርጅት ውስጥ ኤግዚኪቲቭ ኮሚቴ ነኝ እና የቅጽ እንክብካቤ ላይ የሚሰራ ድርጅት ነው። እና ይሄ ድርጅት ምንድን ነው ያሉትን ኢንፎርሜሽንም ሆነ ቅርስ እንዲጠበቅ ፋሲሊቴት ማድረግ ነው ስራችን ና የመጀመሪያ ፕሮጀክታችን በኢትዮጵያ ውስጥ ያለ ቼክ ኤምባሲ ፈንድ ያደረገው የአዲስ አበባ ውስጥ ያሉ ቅርስ ቤቶችን ጄፒአይስ ኮኦርዲኔታቸውን ና የታሪካዊ ኢንፎርሜሽን መሰብሰብ ነው። ላለፉት ስድስት ሳምንታት በዩናይትድ ስቴትስ በነበራት ቆይታ ካስቀረቻቸው ቁም ነገሮች የማዘነጋቸውንም አጋርታናለች። እኛ ኢትዮጵያ ውስጥ አሁን ያለው ችግር ምንድን ነው፣ ቅርሳችን ምንድን ነው የሚለው ነገር ትልቅ የሆነ ክፍተት አለ እና አሁን ከዚህ በኋላ የምሰራው ፕሮጀክት ቢኖር ቅርስ የኢትዮጵያ ቅርስ ምንድን ነው የሚለውን ነገር ማጥናት ነው የመጀመሪያው ስራ የሚሆነው እና ያንን ቅርስን ለመመዝገብ የሚሆን ወደ ሌላ ወደ ሶስተኛ አካል ማስተላለፍ የሚሆን ማደስም መጠገንም እንደገና እንደ አዲስ አድርጎ መጠቀምም እንዴት ነው መሆን አለበት የሚለውን ነገር ማጥናት ነው። ዶክተር ትዕግስት ተስፋይ የድንገተኛና ጽኑ ህሙሟን ልዩ ሐኪም ናት። ማለት ብዙ ጠቃሚ ነገሮች አሉት። ማለት አሁን ሜንሊ ፎከስ የሚያደርገው ይሄ ትሬኒንግ ምን መሰለ ጥንካሬ ላይ ነው ላይክ አንተ እንደ ብዙ ጊዜ ሰው የሚያስበው ምን ጉለት አለኝ የሚለውን ነገር ነው። እዚህ ግን በትሬኒንጉ ላይ ያገኘት ጥንካሬ ምንድን ነው ና ጥንካሬን እስከምን ድረስ በሱ ላይ እንዴት ማደግ ትችላለህ የሚለውን ነገር ቢልዲንግ አፖን ዩር ስትረንግ የሚለውን ነገር ነው ሜን ፎከስ አድርገው ትሬን ሲያደርጉን የነበረው። አት ሴም ታይም ደግሞ አንድ ሰው አመራር ቦታ ላይ ሲቀመጥ ምን ምን ኳሊቲዎችን መያዝ አለበት፣ እንዴት አድርጎ ከሰው ጋር ቲም ወርክ እንዴት ሊሰራ ይችላል የመሳሰሉትን ነገሮች ሊደርሽፕ ና የትሬኒንጉም ስም ሊደርሽፕ ን ፐብሊክ ማኔጅመንት ነው። ስለዚህ እነሱን ነው ኢን ጀኔራል ለስድስት ሳምንት ሰለጠ ነው ማለት ነው። እንግዲህ ከስድስት ሳምንታት በኋላ ወደ ሀገር ቤት ስትመለሱ ልሰሩት የሚገባ ነገር ወይንም ደግሞ ሰርታቸው የምታሳዩት ጉዳይ እንዳለም ሰምቼ አለሁ። አንቺ ምን አይነት ነገሮች ልታከናውኝ ያቀድ? በዚህ ስድስት ሳምንት ውስጥ ያገኘትን ነገር በአካባቢ አገር የሌላሉ ለያንክ ለወጣት ጀኔሬሽኑ አንደኛ ማስተላለፍ እንፈልጋለሁ። ይህ መርሃ ግብር ከዛሬ ሐምሌ 22 እስከ ነገ በስቲያ ረቡዕ ሐምሌ 24 2011 ዓ ም በሚካሄደው ጉባኤ ይደመድማል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ። አድማጮች እየተከታተላችሁ ያላችሁት ጋቢና ቪኦኤን ነው። ሀብታሙ ስዩምና እንግዳውን እናመሰግናለን። ቀጣዩ ፕሮግራማችን ደግሞ በብሔራዊ ደረጃ የታወጀው የአረንጓዴ አሻራ ቀን በደቡብ ወሎ ኦሮሞ ብሔረሰብ ዞኖች እና በደሴ ከተማ አስተዳደር በእናቶች ምርቃት ተጀምሯል ይለናል የወሎ ዘጋቢያችን መስፍን አድራጊኝ አማን ይሁን አልጋውም ለጋውም ይህ በወሎዮዎች ቤት የተለመደ ባህላዊም መንፈሳዊም ወግ ነው። ክፉ እንዲርቅ፣ በጎ እንዲመጣ፣ ልዩነት እንዲቀንስ፣ አንድነት እንዲሰፋ፣ ተትላ እንዲሰፍን፣ ሀዘን እንደ ጤዛ እንዲረግፍ መልካም ምኞት የሚገለጥበት ጎበዙም አማን ይሁን ቆንጆም አማን ይሁን ስበሳችን መዥን ዘንግተን ዘርግተን ንጉረስ ላይ ለጋውን

ታዳሚው አሜን በእናንተው መጀን ይላቸዋል። ዱበርቲዎቹን ወይም ሴት ጸሎት አድራሾችን ምናም በህብር በታጀበ ዜማዊ ቅብብል ስንኛ ትስስር የተተከለው ችግኝ ብቻ ሳይሆን ኢትዮጵያ አንድነት ጸድቆ እንዲያብብ መልእክታቸውን አስተላለፉ። ድልድልጣ እንዳው በነጣ ሰጠሻት ወይ ሆነልን ከመሽ በደሴ ከተማ ከህፃን እስከ አዛውንት ከሃይማኖት አባት እስከ አለማዩ ለጋራ ጥሪው የጋራ ምላሻቸውን የሰጡት ችግኝ እንዲተከልባቸው በተመረጡ አምስት ቦታዎች ላይ ከሌሊቱ አስራ አንድ ሰዓት ጀምሮ በመገኘት ነበር። የከተማዋ መሬት አስተዳደርእና መልሶ ማቋቋም መምሪያ ኃላፊ አቶ አብዱልከሪም ሞስጠፋ በከተማችን እንግዲህ በ22ቱ አገር አቀፍ ናሽናል እንቅስቃሴ ላይ በአምስት ሳይቶች የተከላ ፕሮግራም እያካሄድ ነው። በዚህ የተከላ ፕሮግራም ላይ 145124 ችግኝ በአንድ ቀን እንተክላለን ብለን ፕሮግራም ይዘን እየተንቀሳቀስ ነው። የሰው እቅዳችን ላይ ይወጣል ብለን ያሰብ ነው። በቅድ ደረጃ 1200 ነበር። አሁን ኤክሰስ የሆነ በመቶ ሺዎች የሚቆጠር ህዝብ እየወጣ ከፍተኛ እንቅስቃሴ እያደረገ የአረንጓዴ አሻራውን እያሳረፍ የሚገኝበት ቦታ ነው ያለው። ያው አቅርቦት ላይ ጋር ተያይዞ ያሉን በችግኝ ጣቢያዎች ላይ የነበሩና የወጣዊ ሰው ኃይል ባላንስ አላደረገም። ከዚህ ጋር ያለውን ቀጣይ የተከላ ጉድጓዶችን በሌሎች ችግኞች በግዥም በምንም እያደረግን የምንተክልበት ሁኔታ ይሄ ናሽናል እንቅስቃሴን የምናካሄድበት እንጂ ቀጣይ ኮንቲኒውስን የምንቀጥልበት ነው የተከላ ፕሮግራማችን። የከተማ አስተዳደሩ ከንቲባ ዶክተር መለስ መኮንን ደሴ ከተፈጥሮ አቀማመጧና በተፈጥሮ ሀብት መመንጠር ምክንያት ለከፍተኛ መሬት መንሸራተት ስትዳረግ የቆየች ከተማ ነች ሲሉ ያስታውሳሉ። የአረንጓዴ አሻራ ልት በብሔራዊ ደረጃ መታወጁ በመሬት መንሸራተት የሚደርሰውን ሰብአዊና ቁሳዊ ጉዳት ማስቀረት ብቻ ሳይሆን የተፈጥሮ ሚዛኑን ጠብቆ ለማስቀጠል ያስችላል እንደ ከንቲባው ቤተ ክርስቲያን ለዘመናት በዘለቀ የተፈጥሮ ሀብት ልማት ስራዎቿ ትታወቃለች የሚሉት ደግሞ የደሴ ከተማ አስተዳደር ቤተ ክህነት ዋና ስራ አስኪያጅ ሊቀህርውያን ገብረ ኢየሱስ ተሰማ ናቸው። ክቡር ዶክተር አብይ አህመድ በሀገር አቀፍ ደረጃ ይህን አላማ አንግበው ሲነሱ ለእኛ ለኦርቶዶክስ ተዋህዶ ቤተ ክርስቲያን እጅግ ታላቅ ድል ነው ነው የምንለው ምክንያቱም ካሁን ቀደም እንደሚታወቀው ለበርካታ ጊዜያት በተለይ በሀገር በቀል እጽዋት ላይ ትታወቃለ ቤተ ክርስቲያኗ እና በሰፊው ስንሰራበት የቆየ ነው ስለሆነ ይህንንም ሌላው ህብረተሰብ መንግስትም ተቀብሎ ስላራመደው በጣም ደስታችን ሰፊ ነው። የኢትዮጵያ ኢትዮጵያዊ የሚያስ ነዝግባ፣ ነወይራ እኒህ ሀገር በቀል የሆኑትና ተፈጥሮ ሀብትን ድሮ አባቶቻችን ለመመለስ ሰፊ ስራ እየሰራና ያለ ነው። አሁን ይህንን ለአራምደን ስራ ለመስራት ዝግጅት አድርገናል። የወሎ ዩኒቨርሲቲ በደሴ ከተማና በደቡብ ወሎ አካባቢ ለሚገኙ ወረዳዎችና የህብረተሰብ ክፍሎች ሁለት መቶ ሺህ የሚደርሱ የተለያዩ ችግኞችን በማከፋፈል ጉልህ ሚና ተጫውተዋል። ችግኞቹን በዘላቂነት ለመንከባከብ ትኩረት ሰጥቶ እንደሚሰራም የዩኒቨርሲቲው ፕሬዚዳንት ዶክተር አባተ ጌታውን ይናገራሉ። አሁን ለምሳሌ ዛሬ ፎረስትሪ ዲፓርትመንቶች የሄዱት መቅደላ ላይ ተረክበው መጥተው ቀጣይ ምን ያክሉ ጸደቀ ምን ያክሉ እንትን አለ ተማሪዎቻቸውን ይዘው እንዲንከባከቡ ለማድረግ ነው። እዛ ሄደው ይህንን ደግሞ የሚንከባከብ እና የሚከታተል ትምህርት ክፍል ስላለ እዛ ላይ እየሰሩ ነው ያሉት። የችግኝ ተከላው ብዙሃኑን በአንድ ጥላ አሰባስቦ በአንድ መንፈስ አስተሳስሮ አብሮነት የተቀነቀነበት እንደነበር የኦሮሞ ብሔረሰብ አስተዳደር ዞን ዋና አስተዳዳሪ አቶ አህመድ ሐሰን በስልክ መስመር የተገኝተው በሰጡኝ አስተያየት አረጋግጠውልኛል። በ61 ቀበሌዎች ላይ በሚገኙ 60 ተፋሰሶችና 84 ተቋማት ላይ ነው ከ700 ሚሊዮን የሚልቁ ችግኞች የተተከሉት። ከደቡብ ወሎ ዞን አስተዳደር መንግስት ኮሚኒኬሽን ጉዳዮች መምሪያ የደረሰን መረጃ እንደሚያስረዳው ደግሞ በ21 ወረዳዎች የሚገኙ 298 ሰዎች ተሳትፎ ያደረጉበት የችግኝ ተከላ ስነስርዓት ተካሂዷል። እንደ መምሪያው በዛሬ ሁለት 3705 ሄክታር በሸፈነው ተከላ 14.8 ሚሊዮን ችግኝ አገልግሎት ላይ ውሏል። በሰው ያላቸው ተወዳጅነት፣ ለስራ የሚሰጡት ልዩ ክብር ወላጆቻቸው ያወጡላቸውን ስም አስረስተዋል፣ የወሎና አካባቢው መገለጫ እስከ መሆን ደርሰዋል። ሊቀ ትጉሃን ባህታዊ መፍቀረ ሰብእ ላለፉት 67 ዓመታት ችግኝ የመትከል ድንቅ ታሪክ አላቸው። የእሳቸው አሸራ ያላረፈበት ገዳምና አካባቢ የለም። ከደቡብ ጎንደር እስከ ሰሜን ወሎ፣ ከሰሜን ወሎ እስከ ደቡብ ወሎ የተሻገረ ድንቅ ማህተም። ደኑ አንደኛ የቅዱሳን ልብስ ነው። ሁለተኛ ደግሞ አራዊቶቹ የሚኖሩት በዚያ ነው። እኔ ደን የሚቆርጠው ሁሉ የሚያቀጠም ሁሉ እየተራገምኩ ያለሁት እንኳን ከረሃብና ቸነፈር፣ ከጣሊያን የቦምብ ድብደባ አይታደገን ደን ነው የሚሉት። አባ መፍቀሬ መንግስት የወሰደውን ተነሳሽነት አድንቀዋል። ግን ይላሉ ባህታዊው፣ መትከል መነሻ እንጂ መድረሻ አይሆንም። መንግስት ጥሩ አዋጅ ነው ያወጀው። ህዝቡ መንግስቱ የያዘውን ትዕዛዝ ማክበር አለበት። ተራራው በተፈጥሮ ድንጋይ የሆነውን ሁሉ ነው የሚበቅለው። በተፈጥሮ የሚያበቅላቸው እነሱ መቃጠል የለባቸውም፣ መቆረጥም የለባቸውም፣ ስራቸውም አይነቀልም። ሆናልንወይ ከመሸ። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። መስፍንን ላደረሰን ዘገባ እናመሰግናለን። አድማጮች በተከታዩ የዘጋቢዎቻችን መስኮት ዘገባ ወደ ሎስ አንጀለስ ስናመራ ና ዳንኤል አርጋው ከሎስ አንጀለስ የሚገኘው ዘጋቢያችን ኢትዮጵያውያንና ኤርትራውያን ፍልሰተኞችን ለመቃኘትና ና ህጋዊ ድጋፍ ለማድረግ ወደ ሜክሲኮ በቅርቡ ተጉዘው የተመለሱትን ጠበቃ ሙሉ መቤት አለማየሁ ስደተኞች አሁን ያሉበትን ወቅታዊ ጉዳዮች ዙሪያ አነጋግሮ ተከታዩን ዘገባ አልኮልናል። ወይዘሮ ሙሉመቤት አለማየው ይባላሉ። ነዋሪነታቸው በምዕራብ ዩናይትድ ስቴትስ ካሊፎርኒያ ግዛት ኢርቫይን ከተማ ሲሆን ለሀያ ስድስት አመታት ያህል በኢሚግሬሽን የጥብቅና ሙያ አገልግሎት በመስጠት ላይ ይገኛሉ። በቅርቡ በራሳቸው ተነሳሽነት በሜክሲኮ ድንበር ላይ ወደ አሜሪካ ለመግባት ሰፍሮ ያሉ በርካታ ኢትዮጵያንና ኤርትራውያን ወጣት ስደተኞችን ባላቸው ሙያ አገልግሎት ለመስጠት ና ያሉበትን ሁኔታ ለመቃኘት ወደ ሜክሲኮ ቲዋና አምርቶ ነበረ። ወጣት ስደተኞቹ አሁን ያሉበት ተጨባጭ ሁኔታ ህጋዊ የጥገኝነት መረጃ ከማግኘት አንስቶ ከአስር በላይ ሀገራትን አቆራርጠው ወደ ሜክሲኮ የደረሱ በመሆናቸው በታላቅ ጭንቀት ላይ መሆናቸውም ይናገራሉ። እዛ በሄድኩበት ጊዜ እንግዲህ አገኘሁ ወጣት ልጆች በብዛት ኤርትራኖች ናቸው ያገኘኋቸው ወንዶችም አሉ፣ ሴቶችም አሉ እና ያሉበት ሁኔታ ምንም ወደፊት እንዴት እንደሆነ መምጣት የሚችሉት ወደ አሜሪካን ሀገር ጥገኝነት እንዴት እንደሆነ ለመጠየቅ የሚችሉት ወይም የአሜሪካን መንግስት ኦፊሰሮችን ማለት የኢሚግሬሽን ኦፊሰሮችን እንዴት አድርገን ነው ልናገኝና የጥገኝነት ጥያቄያችንን ወይም ማመልከቻችንን ማቅረብ የምንችለው የሚለውን አይነት ሁኔታ ማንም ሰው በትክክል ሊሰጣቸው ስላልቻለ፣ ኢንፎርሜሽኑንም ሆነ እንዴት አድርገው ሊደርሱባቸው እንደሚችሉ ስላልቻሉ በቃ ምንም አይነት እርዳታ የሌለበትን አይነት ሁኔታ እንደተቀመጡ ነው ያገኘኋቸው እና በራሳቸው ወጪ በራሳቸው በቤተሰብ ወይም በአንዳንድ ማህበረሰብ ሰዎች በሚሰጣቸው አገልግሎት እንትን እርዳታ እየተቀመጡ እንደነበረ እና በጣም በቃ በጭንቀት ላይ ያሉ ልጆች ነው ያጋጠሙ። ከሰላሳ ዓመት በታች ያሉ ልጆች ናቸው። በሀያቸው ውስጥ ያሉ ልጆች ናቸው። ብዙ አይነት ነገር አሳልፈው የመጡ ናቸው። ማለትም ራሱ ሜክሲኮ ለመድረስ እና የአሜሪካን ቦርደር ወይም ጠረፍ ለመድረስ ቢያንስ ቢያንስ ወደ አስር አገሮች ተሻግረው የመጡ ልጆች ናቸው። አንዳንዶቹን ለመጥቀስ በብራዚል፣ በፔሩ፣ ኤኳዶር፣ ኮሎምቢያ፣ ፓናማ እንደዚህ እያሉ ፋይናሊ በጓቴማላ አድርገው ወደ ሜክሲኮ የደረሱ እና እዛ ሲደርሱ እርፍ፣ የተመስገን አሁን እንግዲህ የአሜሪካንን ኢሚግሬሽን ኦፊሰሮች አግኝተን የጥገኝነት ማመልከቻችንን ወይም ጥያቄያችንን ማቅረብ እንችላለን ብለው በሚገምቱበት ሰዓት ያንን ሁሉ ጊዜ ካሳለፉ በኋላ፣ አሁን ግን ባለው የአድሚኒስትሬሽን ህግ ሁኔታ ሊደርሱ በፍጹም እንዳልቻሉ አሜሪካን ኢሚግሬሽን ኦፊሰሮች ጋርና እዛ ጋር በቃ እንደቆሙ እንደታገዱ አይነት ሁኔታ ላይ ነው ያሉት። እርስዎን ከመሰሉ በጥብቅና የሙያ ዘርፍ ውስጥ ከተሰማሩ ግለሰቦች ጋር ለለወደፊቱ ምን መደረግ አለበት? ምን አስበዋል? እስኪ በእኔ ሙያም ባሉ ጓደኞች ጋር ሆነ ወይም ደግሞ ትልልቅም ደረጃ ላይ የጋቨርንመንት ደረጃ ላይ ያሉ ሰዎች ጋር ለመነጋገር እና በተቻለ መጠን መፍትሄና እንዴት ነው ፌር የሆነ ፕሮሰስ እንዲኖራቸው ለእነዚህ ልጆች ለማምጣት ነው። እኔ አሁን ዋናው አላማዬ እነዚህ ልጆች ኦፍኮርስ በአሁኑ ሰዓት። እዛም ሆኖ ብዙ አይነት እርዳታዎች ማግኘታቸው ቢረዳቸውም ዋናው አላማቸው እዚህ አሜሪካን ሀገር ገብተው አሜሪካን ሀገር እንግዲህ የመብት የሚጠበቅበት ሀገር ነው፣ ሰብአዊ መብት የሚከበርበት ሀገር ነው ስለሚባልና ስለሆነም ያንን አቅርበው ነጻ የሆነ ስንት አይነት ስቃይ ያሳለፉ ልጆች ስለሆኑ ነጻ የሆነ አይነት ኑሮ ለመኖር እና እዚህ ለመድረስ ስለሆነ ፍላጎታቸው፣ ከዛ እዚህ የሚደርሱበትን ፌር የሆነ መንገድ እንግዲህ ለማስተካከል እንዴት ነው የምንችለው የሚለውን ነው ማየት የምንፈልገው። ምክንያቱም አሁን በጣም ብዙ አይነት የሙስና ችግር እንዳለ ነው የሚነግሩኝ እና ቁጥርም ይዘው ኢሚግሬሽን ኦፊሰሮች ጋር መግባት አለባቸው ተብለው በስነ ስርዓት በተባሉት መሰረት ቁጥራቸውን ይዘው በሚጠብቁበት ጊዜ በሙስና ምክንያት ቁጥራቸው እያለፋቸው ወንደ ሌላ ሰው እየተሰጠ እነሱ ግን ለአራት ወርም ሆነ ለስድስት ወርም ሆነ ወይም መገመት ለማይችሉት ኢንደፍነት ለሆነ ጊዜ ቦርደሩ ላይ ታግደው እንደተቀመጡ አይነት ስሜት ስለተሰማቸው እና በጣም ትልቅ ተስፋ የመቁረጥ አይነት ስሜት ስላላቸው ያንን እንዴት ነው መፍትሄ የምንሰጠው የሚለውን ነው። በህብረተሰባችንም በኮሚኒቲያችንም ሆነ በትልልቅ ፖዚሽን ላይ ካሉ ሰዎች ጋር በመመካከል ለነዚህ ልጆች ፍትህ ለማምጣት ስለምፈልግ፣ እሱ ነው እንግዲህ እኔ የወደፊት እቅድ። ያኔ ማለት የምፈልገው ኢትዮጵያውኖችን፣ ኤርትራውኖችን በኮሚኒቲያችን በተለይ የአሜሪካን ዜግነት ያለንና ና ስሜታችንን እና ድምጻችንን ለእነሱ ለማቅረብ ብንችል፣ ልጆች ምን አይነት ችግር ላይ እንዳሉ ብናስረዳ፣ ሙስና ውስጥ እዛ ያለው ሙስና እንዴት ነው ኮንትሮል ሊደረግ የሚችለው፣ እንዴት ነው እነዚህ ልጆች ፌር የሆነ ፕሮሴስ ሊያድገኝ የሚችሉት የሚለውን በጣም በህብረተሰባችን ውስጥ አንድ ድምጻችንን አጠንክረን እንድናቀርብ እንድንችል ጥሪ ነው የማቀርበው። ለአሜሪካ ድምጽ ሬዲዮ ዳንኤል አርጋው ነኝ፣ ከሎስ አንጀለስ ካሊፎርኒያ። ዳንኤል አርጋውንና እንግዳውን እናመሰግናለን። አድማጮች እያዳመጣችሁ ያላችሁት ጋቢና ቪዮኤን ነው። ቀጣዩ ደግሞ ወደ ቴክኖሎጂ ነው የሚወስደን። ዴሊቨር አዲስ ደንበኞችን ከማናቸውም የምግብ ቤቶች ስልካቸውን በመጠቀም እንዲያዙ ያዘዙትን ምግቡም ያሉበት ስፍራ ድረስ እንዲመጣ የሚያደርጉበት የስልክ መተግበሪያ ነው። ከዚህ መተግበሪያ ጀርባ ያለው ድርጅት መስራችና ስራ አስኪያጅ ፈለግ ተስፋዬ ከፈለግ ተስፋዬ ጋር አጭር ቆይታ አድርጓል። አሜሪካን ሀገር ተወልዶ ላደገው ፈለግ ተስፋዬ ወደ ኢትዮጵያ መጥቶ ለመኖር በሚሞክርበት ሂደት የገጠመው ችግር የኋላ የኋላ ለፈጠራ መነሾ እንደሆነ ይናገራል። አገልግሎቱን እንዲጀምር መነሻ የሆነኝ ምግብ ማብሰል አለመቻሌ ነው። በወቅቱ በቤት አጠገብ የሚገኘው አንድ የምግብ ቤት ብቻ ነበረ። ብዙ ጊዜ እዚያ ተመግብ ያለው የሆነ ጊዜ ተስላቸው። በሌሎች አገሮች መሰል አገልግሎቶችን ስጠቀም ነበረ እዚህ ኢትዮጵያ ተመሳሳይ ነገር ብጀምር ድንቅ ነገር አይሆንም ወይ? ስላሰብኩ ያሉ። ይህ ሐሳብ በኢትዮጵያ የመጀመሪያውን የምግብ ማዘዣ የስልክ መተግበሪያ ወይንም አፕሊኬሽን እንዲወለድ ምክንያት ሆነዋል። ዲሊቨር አዲስ አሁን የአራት ዓመት ታዳጊ የንግድ ተቋም ነው። ምግብ በአስቸኳይ ያለሁበት ቦታ ድረስ እንዲመጣልኝ የምሻ ሰው ነኝ ልበል፣ ይህም መተግበሪያ እንዴት ልጠቀም እችላለሁ? በመጀመሪያ አገልግሎት መዝገብ መክፈት ያስፈልጋል። ሁለተኛው ምግቡ ከየትኛው የምግብ ቤት እንዲመጣልህ እንደምትፈልግ መምረጥ ነው። የምናስከፍለው ምግብ ቤቱ እንዳለው ርቀት ይወሰናል። እስከ 3 ኪሎ ሜትር ርቀት ውስጥ ከሆነ 70 ብር እናስከፍላለን። ከ3 እስከ 6 ኪሎ ሜትር ከሆነ 85 ብር እናስከፍላለን። ከ6 እስከ 9 ኪሎ ሜትር 100 ብር ነው። በግለሰብ ደረጃ ዋጋው ውድ ነው። ሆኖም ከሰዎች ጋር ከጓደኞች ጋር ከቤተሰብ ጋር ከሆነ ግን የምታዘው እስከ ስምንት ምግብ ባንዴ በማዘዝ የሚደርስብህን ዋጋ ዝቅ ማድረግ ትችላለህ ነው ያለው። ዲሊቨሪ አዲስ በሥራ ላይ በቆየበት ጊዜ የኢንተርኔት መቆራረጥና ቢሮክራሲ ወለድ መጉላላቶች መሰናክል ሆነው እንደቆዩበት ዋና ሥራ አስኪያጁ ነግሮኛል። በተለይ የአስቸኳይ ጊዜ አዋጅ በታወጀባቸው ወራት ውስጥ ድርጅቱን ለማንቀሳቀስ ፈታኝ ሆኖበት እንደነበረም አይዘነጋም። የድርጅቱ የቅርብ ጊዜ እንቅፋት የሞተር ሳይክሎች ከመከልከላቸው ጋር ይያዛል። ዲሊቨር አዲስን መተግበሪያ ተጠቅመው ምግብ የሚያዙ ወገኖች ምግቡ ያሉበት ድረስ የሚላከው በሞተር ብስክሌቶች ነው። ሆኖም ከቅርብ ጊዜ ወዲህ በአዲስ አበባ ከተማ ክልል የሞተር ብስክሌቶች እንዳይንቀሳቀሱ እግድ ስለተጣለ ከአንድ ወር በላይ ሥራ ማቆሙን የድርጅቱ መስራችና ኃላፊ ፈለግ ተስፋ ይናገራል። እንዲያም ሆኖ ስለ መጪው ዘመን መልካሙን ማለብና መልካሙን ማቀድ አላቆመም። ኢትዮጵያ ለረጅም ጊዜ ንግድ የምትመች ሀገር አይደለችም። ምክንያቱ ደግሞ ነገሮች ቶሎ ቶሎ መቀየራቸው ነው። የእኛ ትኩረት ጠንካራና የተረጋጋ የደጀን ወይም ሎጂስቲክ ትስስር እየገነባን ስለመሆናችን ማረጋገጥ ነው። የእኛ ትኩረት የሎጂስቲክ አገልግሎት በመላ ኢትዮጵያ እንዲሻሻል ማድረግ ነው። ተከታዩ ዝግጅታችን ደግሞ የጋቢና ሙዚቃ ምርጫ ነው። ዘሩባቤል ኤደን አንቺ ደሽ ያነጋገርሽው ምን የሚለውን ዜማ ይመረጠለን እስከ መቼ የሚለውን ሙዚቃ ለአድማጮች ጋብዟል። በቅርቡ ደግሞ አልበሙ ይለቀቃል። እስቲ ለዛሬ ደግሞ ይሄን ንስማ መለስ እና እናመጠዋል እንደምን አመሻችሁ የጋቢና ቪኦኤ አድማጮች እኔ ዘሩባቤል ሞላ እባላለሁኝ እንፋሎች ከሚባለዋል በኔ እስከ መቼ የሚለውን ዘፈኔን እንድታደምጡልኝ ጋብዣችኋል አበባ ቤለን እናመሰግናለን። ለምርጫው አድማጮች፣ እንግዲህ የዛሬው የጋቢና ቪ ጉዟችን በዚሁ ተጠናቋል። በፌስቡክ አትቪዮ አማሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪዮን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸ ነው ጽዮን ግርማና ኤደን ገረመው ዝግጅታችን ሲያቀናብር የነበረው ደግሞ ፋሲል ገበያው ነበረ። በስርጭት ምህንድስናውም ያገዘን እናመሰግናለን። ሁላችሁም ደህና ደሩ።